ካሜሮን የቦኮ ሀራም ተዋጊዎች በሰሜን ከናይጄሪያ ጋር የሚያዋስናትን ወታደራዊ ነቁጣ እንዳጠቁ አስታወቀች። የካሜሮን መንግስት በአካባቢው የሚገኝ የተለያዩ ርቀት ያላቸው የሚሰራባቸውን ቤተ ሞከራዎች ሰሞኑን ካጠቃ በኋላ ቡድኑ የአጸፋ እርምጃ መውሰዱን አስታውቀዋል። ሞኪ ኤድዊን ክንዴዛ ከያውንዴ የላከውን ዘገባ ትስተብላቸው ታቀርበዋለች። የካሜሩን መንግስት ቃል አቀባይ ኢሳ ቺሮማ በከሬ ቢያንስ መቶ የቦኮ ሀራም ተዋጊዎች እንደሆኑ የሚታመን በአዋሳኝ የሆሞክ መንደር የሚገኘውን የህብረ ብሔር ጦር ሰፈር ሰኞ ዕለት እንዳጠቁ ገልጸዋል። ወታደሮች ተከላክለው ከመለሷቸው በኋላ ነውጠኞቹ በርካታ መንደሮችን እንደዘረፉ ለአሜሪካ ድምጽ ራዲዮ ገልጸዋል። ምንም እንኳን ጠላት ድል ተመትቶ ተስፋ የቆረጠ ቢሆንም የጦር ሰፈሩ ላይ ጥቃት የጣለው አሁንም ችግር መፍጠር እንደሚችል ለማሳወቅ ነው። ወታደሩ የአገሩን ድንበር ማስከበር እንደሚቀጥል ላሳውቃቸው ወዳለው ነው ያሉት። ካሜሩን ለሕብረ ብሔሩ ጦር ወታደሮች ከሚያበረክቱ አምስት አገሮች አንዷ ናት። ባለፈው ሳምንት በስተ ሰሜን ናይጄሪያ ጋር በሚያዋስናት ላሚ ከተማ አንድ አጥፍቶ ጠፊ አስራ ሶስት ሰዎች ከገደለ በኋላ ካሜሩን ተጨማሪ ወታደሮችን ወደ ጦር ሰፈሩ ልካለች። ችሮማ እንደሚሉት ከዚያን ጊዜ ወዲህ ወታደሮቹ በሁለቱም አገሮች ድንበር ላይ የሚገኙ ስምንት መንደሮችን በመውረር በርካታ ነውጠኞችን ገለው በርካታ ሌሎች ቁጥጥር ስር አውለዋል። ፈንጂ የሚፈበረክባቸው ቢያንስ አስር የሚሆኑ ቤተ ሙከራዎችንም እንዳወደሙ ይናገራሉ። አሮ የተባለው የናይጄሪያና የካሜሩን ጣምራ ጥቃት ወደ ሰሜን ናይጄሪያ ድንበር ኒጀር እንደ ገፋቸው የቦኮ ሀራም ነውጠኞች ያምናሉ ነው ያሉት። በሰሜናዊ ካሜሩን የተቀበሩ ፈንጂዎችና የአጥፍቶ ጠፊ ቦምቦች አሁንም አገሪቱ ላይ ፈተና ደቅነዋል። ካሜሩን ጥቃቱን ለመገደብ በስተሰሜን ከናይጄሪያ ጋር የሚያዋስናትን ድንበር ዘግታ በሮማዳን ወቅት እንኳን ሕዝብ ከመስጊድ ውጭ እንዳይሰበሰብ አግዳለች።